እግዚአብሔር አምላካችን የተመሰገነ ይሁን። ሰሞኑን በተከታታይ የመለየት ሕይወትና በረከቶቹ በሚል ርዕስ ነው የእግዚአብሔርን ቃል እያየን ያለ ነው። መለየት የሚባለው ነገር ምን እንደሆነ እና መለየት እንዴት አስፈላጊ እንደሆነ እያየን ነው ያለ ነው እና የመለየት ሕይወትና በረከቶቹ ዛሬ ክፍል አራትን ነው ምናየው እና የምመሰረትበት ክፍሌ ፊልጵስዩስ አንድ ከዘጠኝ እስከ አስር ነው። ቅድም ያነበብኩላችሁ የእናንተም ፍቅር በእውቀትና በማስተዋል ሁሉ ገና እየበዛና እየጨመረ እንዲሄድ እኔ ይህን እጸልያለሁ ብሎ ጳውሎስ የሚጸልይበትን ሀሳብ ለፊልጵስዎስ ሰዎች ይናገርና ጸሎቱ ያካተተው እናንተም የተሻሉትን ነገሮች ፈትናችሁ እስከ ክርስቶስ ቀን ድረስ ንጹህና ያለ ነቀፋ እንድትሆኑ ነው ብሎ ሲናገር ታያላችሁ። እና መለየት የሚባለው ነገር በተደጋጋሚ እንደተናገርኩት ነገሮችን አንዱን ከሌላው ለይቶ ማወቅ ማለት ነው። በክርስትና ሕይወት የመለየት ሕይወት በጸጋ ስጦታ መልክ ተሰጥቶ ሰዎች የመለየት ጸጋ እንዲኖራቸውና ስህተትን ከእውነት ፣ ትክክልን ትክክል ካልሆነ ነገር እንዲለዩ ጥሪ ቀርቦላቸዋል። አሁን እዚህ ጋ ያለውም ይህንኑ ነው። ቁጥር አስርን ብትመለከቱ ምንድን ነው የሚለው? እናንተም የተሻሉትን ነገሮች ፈትናችሁ የተሻለውን ነገር ፈትነን ፈትኑ፣ መርምሩ፣ ለዩ የሚሉ ትእዛዞች ናቸው መጽሐፍ ቅዱስ ላይ ያሉት እና ለተወሰኑ ለተወሰኑ መንፈሳዊ እንዲህ ብለው ይሻላል መንፈሳዊ ኤሊት ወይም ደግሞ መንፈሳዊ የሆኑ አዋቂዎች ለሆኑ ሰዎች ብቻ አይደለም። ለዩ የሚለው ትእዛዝ ያለው ለሁላችንም ነው እና አንዱ የተፈጥሮ ስጦታም ነው መለየት። ሽምብራን ከአተር ለመለየት ማንም ሰው ማንንም ሊያስተምረው አይገባም። አይደል? ሽምብራን ታቃላችሁ፣ አተርን ታቃላችሁ። መለየት ያንን አስፈላጊ ሆኖ ከተገኘ መለየት በጣም ከባድ ነገር አይደለም። የተፈጥሮ ነው። ግን ክርስትናው ስንገባ መንፈስ ቅዱስ በሕይወታችን የሚጨምረው ሌላው አስደናቂ ስጦታ ነው። ስለዚህ እኔ እዚህ ባስቀመጥኩት የዛሬው መግቢያ ላይ የምናገረው የመለየት ሕይወት ዘርፈ ብዙ ገጽታዎች አሉት። መለየት ጥበብና የጥበበኛ ሕይወት ተግባራዊ ልምምድም ነው። እኛ ጥበበኞች ስንሆን ማስተዋል ያለን ስንሆን የመለየት ሕይወት በህይወታችን ይኖራል ማለት ነው። እኔ ባለፈው ሳምንት አንድ የሞተ ሰው አለ። ምናልባት አስራ ምናምን ቀን ይሆነዋል ይሄ ሰው ከሞተ። እና ይሄ ሰውዬ ማን ነው ተብሎ የሚታወቀው ኤሪክ ዶን ቮን ዳኒከን የሚባል ሰው ነው። ስሙ ማንበብ ከባድ ነው። እና ይሄ ዶን ዳኒከን የተባለ ሰው አንድ የሚያስገርም መጽሐፍ በ1960 ዎቹ አካባቢ ጽፎ ነበር። መጽሐፉ ምንድን ነው የሚለው የእግዚአብሔሮች ሰረገላዎች የሚል ነው። ዘቻሪየትስ ኦፍ ጎድስ የሚል ነው። አሁን ዘቻሪየትስ ኦፍ ጎድስ የሚለውን መጽሐፍ ብታዩ እናንተ ምን ትላላችሁ? ይሄ መጽሐፍ የእግዚአብሔር የእግዚአብሔር የእግዚአብሔሮች ሰረገላዎች ነው የሚለው ትክክል ነው? ልክ ስታውት ትክክል አይደለም። እግዚአብሔሮች የሚባል ነገር አለ እንደ እግዚአብሔር በብዙ ቁጥር ነው የተጻፈው። እና ይሄ ሰውዬ ይሄን መጽሐፍ ከጻፈ በኋላ በጣም ታዋቂ ሰው ሆነ። የሆቴል ስራ አስኪያጅ ነበር፣ መጽሐፉን ጻፈ፣ በዓለም ሁሉ በጣም ታዋቂ ሰው ሆነ። እና ይሄ ሰውዬ የጻፈው መጽሐፍ 63 ሚሊዮን ኮፒ ተሸጧል። አሁንም ይሸጣል። አሁንም ገበያ ላይ ነው ያለው። ምናልባት ይሄ ሪፖርት ከደረሰ በኋላ እንኳን ምናልባት እኔ አሁን ይሄንን ካገኘሁበት ጊዜ ጀምሮ እንኳን ምናልባት ሰላሳ አርባ እንደው በትንሹ 200 300 ተሸጦ ሊሆን ይችላል እና 11 ሚሊየን የተሸጠው በእንግሊዝ ሀገር ብቻ ነው። ይሄ ሰውዬ የጻፈው መጽሐፍ በዓለም ላይ ከፍተኛ ተጽዕኖ አምጥቷል። ምንድነው የሰውየው ሀሳብና በመጽሐፍ ውስጥ የጻፈው ነገር የዓለም ስልጣኔ በሙሉ ይሄ የግብፅ ፒራሚዶች በሙሉ የተሰሩት አሁን ያለው ስልጣኔ የመጣው ከሌላ ዓለም እኛ ከምናቃ ከዚህ ምድር ላይ ሳይሆን ከሌላ ዓለም የመጡ እነዚህ ኤሊንስ የሚሏቸው የሌላ ዓለም ፍጡራን መጥተው ነው ይህን ስልጣኔ እዚህ ምድር ላይ የሰሩት ነው የሚለው እና በጣም ብዙ ሰዎች በዚህ ሰውዬ ተወስደዋል። አሁን አንዳንዶቻችሁን ብጠይቃችሁ ሌላ ሌላ አሁን ከዚህ ከኛ ምድር እና ከኛ ፀሐይ እና ከዘጠኙ ወይም ከአስር ፕላኔቶች ውጪ ፍጡራን አሉ ወይ ብላችሁ ታምናላችሁ ወይ ብላችሁ በጣም ብዙ ሰው ስለሚያምን የምትሉትን አለቅ መጽሐፍ ቅዱስ ግን እንደዛ አይነት ሀሳብ የለውም። ይሄ ሰውዬ ይህንን ሀሳብ በዚህ ምድር ላይ እንዲሰርጽና ብዙዎች እኛ እኛ ብቻ አይደለንም በዚህ ዩኒቨርሲቲ ውስጥ ያለ ነው። በዚህ ዩኒቨርሲቲ ውስጥ ሌሎችም አሉ እና አንድ ቀን እንደውም ሌሎች መጥተው ሊያጠፉን ሁሉ ይችላሉ የሚል ስጋትና ፍርሃት ውስጥ ነው ያሉት በጣም ብዙዎች ሳይንቲስቶች፣ ከሃዲዎች በሙሉ። የመለየት ሕይወት ሲኖረን እንደዚህ አይነቱን መጽሐፍ ምንድን ነው ብለን የምናስበው? ይሄ ቆሻሻ ነው ብለን ነው ምንጥለው። ልናነበው እንችላለን ግን ውስጡ ያለውን ሀሳብ ምን ልናደርገው አንችልም፣ ልንቀበለው አንችልም። አሁን ሌላም አንድ ነገር ልንገራቸው። አሁን የመለየት ህይወት ከሌለን ማንም ሰው የሚናገረው ነገር የምናነጻጽርበትና የምናመዛዝንበት ከሌለን በቀጥታ እንወሰዳለን ማለት ነው። የማይገባ እምነትም ውስጥ እንወድቃለን ማለት ነው። ለምሳሌ የኖህ ዘመንን ጥፋት በተመለከተ ዘፍጥረት ምዕራፍ ሰባት ምዕራፍ ስምንት ምዕራፍ ዘጠኝ ስለ ኖህ ጥፋት ስለ ኖህ ዘመን ጥፋት ነው የሚናገረው። የኖህ ዘመን ጥፋትን አሁን በዚህ አሜሪካ ተጀምሮ ዓለምን በሙሉ ያሰሰ አንድ ስህተት ትምህርት አለ። የኖህ ዘመን ጥፋት አካባቢዊ ነበረ፣ ልክ እስራኤል አካባቢ ነበር እንጂ ዓለም አቀፋዊ አይደለም የሚል ትምህርት አለ። አሁን በጣም የሚገርም ነው። እዚህ እዚህ ኢንዲያናፖሊስ ውስጥ ጠዋት ፓስተርም ሲጠቅሰው ነበር ጆን ዊትከም የሚባል ሰው ዘጠና ሁለት ዓመቱ ሆኖ አግኝቸዋለሁ እኔ እዚህ ካርሜል አካባቢ ተቀጣጥረን ተገናኝተን ምሳ በልተናል። በጣም ሽማግሌ ነበር። አሁን ወደ ጌታ ሄዷል። እሱ ዘጀነሲስ ፍለድ የሚል መጽሐፍ ጽፏል እና ሀምሳኛ ዓመቱ ተከብሮ ነው የሞተው የዚህ ሰው መጽሐፍ በዓለም ላይ ይህንን ቆሻሻ ሀሳብ የኖህ ዘመን ጥፋት አካባቢያዊ ነበር የሚለውን በብዙ ማስረጃ አስረድቶ አሳይቷል። የመለየት ህይወት ግን ከሌለን ምንድን ነው የምንሆነው? መሰላቸው። እንዲህ አይነቱ ትምህርት ሲመጣ የምንቀበልና የምናስተናግድ እግዚአብሔር የተናገረውን ነገር የማናምን የጠፋን ሰዎች እንሆናለን ማለት ነው። ሀሳቤ ግልጽ ነው። በዚህ በዘፍጥረት መጽሐፍ ላይ ሌላም አንድ ነገር አለ። ዘፍጥረት መጽሐፍ ላይ ዘፍጥረት ምዕራፍ አንድ ቁጥር አንድ እና ዘፍጥረት ምዕራፍ አንድ ቁጥር ሁለት መካከል ተመልከቱ። ምዕራፍ አንድ ቁጥር አንድ እና ምዕራፍ አንድ ቁጥር ሁለት መካከል የሆነ ነገር ተፈጥሮ ነበር የሚሉ ሰዎች ተነስተው ነበር እና ይሄ ምን ተብሎ ይታወቃል? ጋፕ ቲዎሪ ይባላል። የክፍተት ጽንሰ ሀሳብ እና አሁን በዛን ጊዜ ዘፍጥረት ምዕራፍ አንድ ቁጥር አንድ እግዚአብሔር ሰማይና ምድርን በመጀመሪያ ፈጠረ የሚለው ቀጥሎ ምድርን ባዶ ነበረች የሚለው መካከል መቼ ነው ምድር ባዶ የነበረችው ብለው ጠየቁ ሰዎች። እና መቼ ነው ምድር ባዶ የሆነችው? ምድር ባዶ የሆነችበት ምክንያት የሆነ ኃይል ከሰማይ ወርዶ ምድር ላይ የነበሩትን ሰዎች ስላጠፋ ነው። እና ፕሪ አዳም ከአዳም በፊት ሰዎች ነበሩ የሚል ትምህርት አሁን ኢትዮጵያ ውስጥ በብዙ መጽሐፎች ውስጥ ይሰራጫል። አሁን ይህንን ስታዩ ዘፍጥረት ምዕራፍ አንድና ቁጥር አንድ መካከል የሆነ ጥፋት መጥቶ ከአዳም በፊት ሰዎች የነበሩ ሰዎች ጠፍተው አሁን ፎሲል የሆኑት እነሱ ናቸው ብለው ሰዎች ቢያስተምሯችሁ መጽሐፍ ቅዱስ እንደዛ ይላል እንዲህ ብላችሁ ማሰብ አለባቸው። የመለየት መንፈስ ከሌላችሁ እንደዚህ እንደዚህ አይነት ትምህርቶች አሁን ኢትዮጵያ ውስጥ በጣም ብዙ ፓስተሮች አንድ ማቀው ኮሜንታተር አለ። መጽሐፉ ተጽፎ በእያንዳንዱ ፓስተር እጅ እንዲገባ ተደርጓል። ማነው? ዌን ግሩደም የሚባል ሰው የጻፈው መጽሐፍ ነው። ይህንም መጽሐፍ ውስጡን ስታነቡ እንደዚህ አይነት ሀሳቦች ሰፍሮ ታገኛላችሁ እና የመለየት መንፈስ ከሌለን በቀላሉ እንወሰዳለን ማለት ነው። መለየት በጣም አስፈላጊ ነው። ብዙ ክርስቲያኖች ያንን መጽሐፍ ዘ ቻሪየትስ ኦፍ ጎድስ የሚለው መጽሐፍ አንብበው እምነታቸው እንደተሸረሸረ ምንም ጥርጥር የለውም። አሁን ስላይዴ ላይ ያለውን ሀሳብ ነው የምናገረው። ለምን ክርስቲያኖች ግራ ተጋቡ? ለምንድን ነው ክርስቲያኖች ከሌላ ዩኒቨርስ አማልክት ወደ ምድር መጥተው ወይም ደግሞ የሆነ ስልጣኔ ያላቸው አሁንም አሁንም ይባላል እኮ የሆነ ስልጣኔ ያለ ከምድር ውጪ፣ እና እነሱ መጥተው ይገዙናል ብለው የሚፈሩ ሰዎች አሉ። ለምንድን ነው ሰዎች የሚያምኑት? እንደዚህ እንደዚህ አይነት ትክክል ያልሆኑ ሀሳቦችን ከመጽሐፍ ቅዱስ ውጪ፣ መጽሐፍ ቅዱስ ላይ ምንም ያልተጠቀሰላቸውን ነገሮች ለምንድን ነው የሚያምኑት? ለምንድ ነው የሚያምኑት? የመለየት ህይወት ስለሌላቸው ነው። እኔና እናንተ የመለየት ህይወት እንዲኖረን እግዚአብሔር ይፈልጋል። ስለዚህ ባለፉት ሶስት ሳምንቶች ስለ መለየት ህይወት የተለያዩ ገጽታዎችን ተናግሬያለሁ። አሁን ግን የመለየት ህይወት እድገትን እንዴት ነው ልናድግ የምንችለው በመለየት ህይወት የሚለውን አንዳንድ ሀሳቦች እንድናይ እፈልጋለሁ። ፊልጵስዩስ ምዕራፍ አንድ ቁጥር አስር የተሻሉትን ነገሮች ፈትናችሁ ያዙ የሚለውን ነገር ነው ሐዋርያው ቅዱስ ጳውሎስ የጻፈው። ፈትኑ የሚለው እንደገና እንደገና እንደገና በተለያየ የአዲስ ኪዳን ክፍሎች ውስጥ ለክርስቲያኖች በመልእክትነት ሲቀርብ ነው የምታዩት። ባለፈው አንደኛ ተሰሎንቄ ምዕራፍ አምስትም ላይ ያየነው ይህንን ነው። በተለያየ ቦታ ይሄ ፈትኑ መርምሩ ለዩ የተሻለውን ካልተሻለው ነጥላችሁ የተሻለውን ነገር ይዛችሁ ያልተሻለውን ነገር ወደዛ ጥላችሁ መሄድ አለባችሁ የሚለው ሀሳብ እየተደጋገመ ነው ለምን የመለየት ህይወት እንዲኖረን ስለሚፈለግ ነው እኔ እዚህ ጋር ምሳሌ መጽሐፈ ምሳሌ ምዕራፍ ሁለት ላይ ከቁጥር አንድ እስከ አምስት ያለውን ላነብላችሁ እፈልጋለሁ ይሄ መጽሐፈ ምሳሌ ምዕራፍ ሁለት ያው በቀጥተኛው ትርጉም ተተርጉሞ ስላላለቀ ከድሮ ትርጉም ላይ ነው ከድሮ የተሻለው ትርጉም ላይ ነው እማነበው ምዕራፍ ሁለት እንዲህ ይላል ልጄ ሆይ ተመልከቱ ሳነብ ቃሌን ብትቀበል ትእዛዜንም ባንተ ዘንድ ሸሽገህ ብትይዛት ጆሮህ ጥበብን እንዲያደምጥ ታደርጋለህ ልብህንም ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት፣ ለማስተዋልም ድምፅህን ብታነሳ፣ እሷንም እንደ ብር ብትፈላልጋት፣ እሷንም እንደ ተቀበረ ገንዘብ ብትሻት፣ የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም እውቀት ታውቃለህ። እግዚአብሔር ቁጥር ስድስት ጥበብ ይሰጣልና ከአፉም እውቀትና ማስተዋል ይወጣሉ ብሎ ይናገራል። አሁን እነዚህ ቁጥር እስከ አምስት ድረስ ያነበብኩላችሁ ቃል ቁጥር አንድ እና ቁጥር አንድ ከተናገረ በኋላ ቁጥር ሁለት ላይ ውጤቱን ነው የሚናገረው። ተመልከቱ፣ ቁጥር አንድ ላይ ልጄ ሆይ ቃሌን ብትቀበል ብሎ ተቀበል የሚለውን በብህ ነው የጀመረው። ብትቀበል፣ ይሄ በእንግሊዝኛ ኮንዲሽናል ስቴትመንት የሚባለው ነው። ኢፍ ስቴትመንት የሚባል ነው። ብትቀበል ትእዛዜን ባንተ ዘንድ ሸሽገ ብትይዛት ይህን የምታደርግ ከሆነ ነው ሀሳቡ። ውጤቱ ምንድን ነው? ጆሮህ ጥበብን እንዲያደምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ። ስለዚህ ቃሌን ብትቀበል፣ ጆሮህ ጥበብን ያደምጣል፣ ትእዛዜን ሸሽገ ብትይዝ፣ ልብህን ወደ ማስተዋል ታዘነብላለህ ብሎ ውጤቱን ይናገራል። ቁጥር ሶስት እና ቁጥር አራት እነዚህም ብብ በሚሉ ነገሮች የተጻፉትን ነግሮ፣ ቁጥር አምስት ላይ ውጤቱን ይናገራል። ላንብብላችሁ። ረቂቅ እውቀትን ብትጠራት፣ ረቂቅ እውቀትን ብትጠራት፣ ለማስተዋልም ድምፅህን ብታነሳ። ታያላችሁ፣ ብትጠራ፣ ብታነሳ። ቁጥር አራት እሷንም እንደ ብር ብትፈላልጋት፣ እሷንም እንደ ተቀበረ ገንዘብ ብትሻት ብሎ ብብ አራት ጊዜ። ቁጥር አምስት የዚያን ጊዜ እነዚህ ነገሮች ብታደርግ እግዚአብሔርን መፍራት ታውቃለህ፣ የአምላክንም እውቀት ታገኛለህ። በጣም የሚገርም መዋቅር ነው አወቃቀሩ ራሱ እና ምንድን ነው ሀሳቡ? እነዚህ ቁጥር አንድ እስከ አምስት እንደውም ቁጥር ስድስትን ጨምሮ ምሳሌ ምዕራፍ ሁለት ላይ የሚናገረው ይሄ ማስተዋልን የመለየትን ችሎታ እና ጥበብ ለማግኘት መደረግ ያለበትን ጥረት ነው የሚናገረው። ይህ እነዚህን ጥረቶች ብታደርግ በመለየት መንፈስና በመለየት እውቀት በመለየት ጥበብ እያደግህ እያደግህ ትሄዳለህ። ደግሞ ውጤቱ በጣም የሚያስደስት ነው። ቁጥር ሁለት ላይ ጆሮህ ጥበብን ያደምጣል፣ ልብህ ማስተዋል ላይ ያዘነብላል። ቁጥር አምስት የዚያን ጊዜ እነዚህን ነገሮች ብታደርግ እግዚአብሔርን መፍራት ታውቃለህ፣ የአምላክን እውቀት ታገኛለህ፣ ከፍ ያለ ደረጃ ላይ ትደርሳለህ ዝም ብሎ ከሆኑ ሰዎች ጋር ዝም ብሎ ሆነህ አትመላለስም የሚለውን ሀሳብ ነው የሚናገረው እና ይሄ የመለየትን ህይወት ስለመከታተል ነው የሚያሳየው። ጆሯችንን ከፍተን ትእዛዞችን ብንከታተል ብናዳምጥ፣ በቤት በግል ህይወታችን እና በቤተ ክርስቲያን እነዚህን ነገሮች እያደረግን ብንሄድ የራሳችንን ሞኝነት እየጣል የራሳችንን ሞኝነት እየረሳን በእግዚአብሔር ጥበብና ማስተዋል ተሞልተን እግዚአብሔርን የምናከብር ሰዎች እንሆናለን። ይህንን የምልበት ምክንያት እዚህ በስላይዱ ሶስተኛ አራተኛው መስመር ብትመለከቱ ይህንን ስናደርግ የራሳችንን ሞኝነት የሚታለልና በቀላሉ ወደ ስህተት የሚመራ ልብ እንዳለን ማወቅና ያንን ወደ ጎን እየጣል እውነቱን እየተከተል እንሄዳለን ማለት ነው። ይሄ ሊሆን የሚችልበት መንገድ በፓስተር በሰባኪ በአስተማሪ በኩል ሊሆን ይችላል። ሰዎች አስተማሪዎች፣ ፓስተሮች፣ ሰባኪዎች ይሄንን ለእኛ ማሳየት አለባቸው። በማንኛውም ነገር በምንም ነገር እንድንታለልና እንድንሳብ ማድረግ የለባቸውም። የእግዚአብሔር ቃል ይሄ ነው። እንደ እግዚአብሔር ቃል ኑሩ ከወደ እግዚአብሔር ቃል ተመለሱ። በእግዚአብሔር ቃል መሰረት ህይወታችሁ ምሩ ማለት አለባቸው። እንግዲህ ምሳሌ ሁለት ላይ ሰለሞን በመንፈስ ቅዱስ ሆኖ የሚናገረን ይሄንን ነው። ስለዚህ እኔ ይህንን የመለየት ህይወትን ለማሳደግ በምናደርገው ጥረት ሌላ ተጨማሪ ሀሳብ እናገራለሁ። የመለየትን ህይወት መጠማት አስፈላጊ ነው። የመለየትን ህይወት መጠማት የመለየት ህይወት ልንፈልገው ከሚገባን ነገር አንዱ ነው። በመንፈሳዊ ዓለም እሱንም በትጋት መፈለግ ይኖርብናል። ለዚህ ነው የእግዚአብሔር ቃል እዚህ መጽሐፈ ምሳሌ ላይ ቁጥር ሶስት ላይ ረቂቅ እውቀትን ብትጠራት ለማስተዋልም ድምፅህን ብታነሳ እሷን እንደ ብር ብትፈልጋት እሷንም እንደ ተቀበረ ገንዘብ ብትሻት እያለ ነው የሚናገረው። እና ይህንን ረቂቅ እውቀትን ጥበብን የማስተዋልን የመለየትን ኃይል ሁልጊዜ ጊዜ እንድንፈልግ እንዳውም እንደምን እንደ ከበረ ገንዘብ እንደ ብር እንደ ወርቅ ብትፈልጋት ብትሻት የተቀበረ ገንዘብ ሰዎች የሚፈልጉት በጣም አስደናቂ በሆነ መንገድ ነው። ምናልባት የተቀበረ ገንዘብ የሚፈልጉ ሰዎች አይታችሁ ከሆነ በፊልም ላይ መሬት ውስጥ የተቀበረ ገንዘብ ዲቴክት የሚያደርግ መሳሪያ ይዘው መሬቱን በሙሉ ያስሳሉ። የተቀበረ ነገር ጥው ጥው ብሎ ድምፅ ሲሰጥ ያንን ቦታ ቆፍረው ያወጣሉ። ልክ እንደዚህ ነው የመለየትን ችሎታ የመለየትን ጥበብ እንድንፈልግ እንድንጠማ እግዚአብሔር የሚፈልገው እና መጠማት አለብን። አንደኛ ነገሥት ምዕራፍ 3 ቁጥር 9 ላይ ሰለሞን የተናገረው ይህንን ነው። በሁለተኛው የመለየት ትምህርታችን ላይ የተናገርኩት ነገር በዚህ ጥቅስ ላይ በተመሰረተ ነው። እግዚአብሔር ለሰለሞን ለሊት ተገልጦ ምን እንዲሰጥህ ጠይቀኝ ብሎ ሲለው ብር፣ ወርቅ፣ ቤት ንብረት፣ ዝና አልጠየቀም። ሰለሞን የጠየቀው ምንድን ነው? እኔ ልጅ ነኝ፣ ሕፃን ነኝ እና ብላቴና ነኝ። ለአባቴ ለዳዊት ትልቅ ነገር አድርግሃል እና አመሰግንሃለሁ። እኔን ደግሞ በቦታው አስቀምጠኸኛል፣ ግን ልጅ ነኝ ታያለህ እና ይህንን ህዝብ እንዳስተዳድር ፍርድን እንድለይ ጥበብና ማስተዋል ስጠኝ ያለው። የመጀመሪያው ጥያቄ ጥበብና ማስተዋል ስጠኝ። ይህንን የተጠማው ሰለሞን ይህንን ጥማቱን እግዚአብሔር አርክቶለታል። ምንድን ያለው እግዚአብሔር እንዳው ይህንም በመጠየቅህ ለራስህ ብርና ወርቅ ስላልጠየቅህ ለራስህ ዝና እና ከፍ ያለ ነገር ስላልጠየቅህ ጥበብና ማስተዋል ሰጥቼሃለሁ፣ ግን ደግሞ ብርና ወርቅም ሀብትም ንብረትም አብዝቼልሃለሁ ብሎ እግዚአብሔር ሲናገረው ታያላችሁ። ይሄ የመለየትን ህይወት የሚጠሙ ሰዎች እግዚአብሔር በአስደናቂ መንገድ ይባረካቸዋል። የሚገርም ነው እግዚአብሔር በብርም በወርቅም ይባረካቸዋል። እና ለመለየት ይወት ታዲያ መጸለይ አስፈላጊ ነው። ወደ እግዚአብሔር በመጮህ የመለየትን ስጦታና ችሎታ እንዲሰጠን መለመን አለብን። ነገሮችን ሁሉ እንድለይ እግዚአብሔሩ እርዳኝ። ተመልከቱ እዚህ ምሳሌ ምዕራፍ ሁለት ላይ የሚገርም ነው። ረቂቅ እውቀትን ብትጠራት እውቀት እውቀት ብለህ ተጣራ ነው የሚለው፣ ፈልግ ማለት ነው። ለማስተዋልም ድምፅህን ብታነሳ ማስተዋል ማስተዋል እፈልግሃለሁ ብላችሁ ብትናገረው፣ ቁጥር አምስት ቁጥር አራት እሷንም እንደ ብር ብትፈልጋት እንደ ተቀበረ ገንዘብ ብትሻት። ጸልይ ጸልይ ጸልይ፣ ለእነዚህ ነገሮች የሚል ሀሳብ ነው ያለው። ይሄንን የሚናገረው ማን ነው? እግዚአብሔር ነው። ለምንድን ነው እንደዚህ በጣም ደጋግመህ የምትናገረው ብላችሁ ትጠይቁኝ ይሆናል። ብዙ ሰዎች የመለየት መንፈስ ስለሌላቸው ስለሚሸወዱ ነው፣ ስለተሸወዱ ነው የማይገባ ቦታ ላይ ስላሉ ነው። የመለየት መንፈስ ስለሌላቸው ከሚነፍሰው ጋር ስለሚነፍሱ ነው። ከሚጋልበው ጋር ስለሚጋልቡ ነው። ቆም ብለው ይሄ ነገር ምንድን ነው ብለው ስለማይጠይቁ ነው። ይገርመኛል እኔ። እናንተ ግን የመለየት ሕይወት እንዲኖራችሁ እግዚአብሔር እንደሚፈልግ ላሳስባችሁ እፈልጋለሁ። ለመለየት አስፈላጊ አውድ የመለየት ሕይወታችን የሚያድገው አገልግሎት ላይ ሊውል የሚችለው የት ነው? አውዱ የት ነው? በምን አይነት ሁኔታ ውስጥ ነው የሚለውን ስንጠይቅ የምናገኘው መልስ አስደናቂ ነው የሚሆነው። አውዱ የት ነው? መለየት መለየት ትላለህ፣ የት ነው መለየት ልንተገብር የሚችለው? አንደኛው በእግዚአብሔር የተወሰነው የመለየት ህይወት አውድ ዓለማችን ናት። ዓለማችን በዓለም ውስጥ ያለው እና የሚከናወነው ነገር ሁሉ የመለየት አውድ ነው። መሥሪያ ቤት ታውቃላችሁ፣ መንገድ ላይ ታውቃላችሁ። እያንዳንዱ የሚያጋጥመን ነገር የመለየት ህይወታችን የሚያድግበት ወይም የሚኮሰምንበት አጋጣሚ ነው። ትክክለኛውን ነገር ስናደርግ የመለየት ህይወታችን እያደገ ይሄዳል። ትክክለኛ ያልሆነውን ነገር ስንጸየፍና ስንጠላ የመለየት ህይወታችን እያደገ ይሄዳል እና ዝም ብሎ ምንም አይደለም እያልን በምንመላለስበት ጊዜ ህይወታችን እየተጎዳ ይሄዳል። በዓለማችን ውስጥ በጣም ብዙ ነገሮች አሉ። የመለየት ህይወታችን የሚያድግበት ፖለቲካው የመለየት ህይወት የሚጠይቅ ነው። ኢኮኖሚው የመለየት ህይወት የሚጠይቅ ነው። ፍልስፍናው የመለየት ህይወት የሚጠይቅ ነው። የመለየት ህይወት የማይጠይቅ በዓለም ላይ ያለ ማንኛውም እንቅስቃሴ ምንም አይነት እንቅስቃሴ የለም ማለት ትችላላችሁ። ያንዳንዷ ነገር ፕሬዚዳንቶች ይሁኑ፣ ሚኒስትሮች፣ ፖለቲከኞች ይሁኑ፣ ፈላስፎች የሚያደርጉት ነገር በሙሉ የመለየት ህይወታችን የሚያድግበት ወይም ደግሞ እግዚአብሔርን በሚያሳዝን የዘቀጠ ሁኔታ ውስጥ የምንገባበት ነው የሚሆነው። ዜናው፣ የምንሰማው ዜና የመለየት ህይወታችን መፈተኛና ማበጠሪያ ቦታ ነው። ሀሳቤ እየገባችሁ ነው ብዬ አስባለሁ። በእግዚአብሔር ቤት ውስጥ እግዚአብሔር ቤት በተባለ በእግዚአብሔር ቤት ውስጥ የመለየት ህይወት በጣም ወሳኝ ነው። እዚህ ጋ የሚሰብከው ሰባኪ የሚናገረው ነገር ከእግዚአብሔር ቃል ነው፣ የእግዚአብሔር መንፈስ ያለበት ነው፣ ከእግዚአብሔር ፈቃድ ጋር የተጣጣመ ነው፣ ወይስ ውሸት ነው? ይሄንን የመለየት ህይወታችን የሚያድግበት እንዲህ አይነት ቦታ መቀመጥ የለብኝም የምንልበትና ከፍ ያለ ደረጃ የምናሳድግበት ቦታ ነው። በቤተሰብ ውስጥ እኔ ለልጆች ላላቸው ይህንን ደጋግሜ ተናግሬያለሁ። በቤተሰብ ውስጥ ከልጆቻችን ውስጥ እያንዳንዱ ልጅ ከአንዱ ከሌላው የተለየ ባህሪ አለው። የመለየት ህይወት የሌላቸው ሰዎች ያንን ባህሪ ስለማያውቁ ሁሉም ልጆች ፍላጎታቸው፣ ዝንባሌያቸው፣ አስተሳሰባቸው አንድ አይነት ነው ብለው ጨፍ ልቀው ሊመሯቸው ይፈልጋሉ። የመለየት ህይወት የሌላቸው ወላጆች ብዙ ልጆቻቸውን በድለዋል። የመለየት ህይወት እያንዳንዱ እንደ ዝንባሌው፣ እንደ ችሎታው እንዲሁም እንደ ባህሪው ልንቀርጸው የምንችልበትን ህይወት ጥበብና ችሎታ በቤተሰብ ደረጃ ይሰጠናል። እንዲሁም በግል ገጠመኞቻችን በግል ገጠመኞቻችን ውስጥ በተለይ አማኝ በእግዚአብሔር መካከል ሲመላለስ በመንፈሳዊ ህብረት ውስጥ ሲሳተፍ የመለየት ህይወት አውድ ውስጥ ነው የሚኖረው ማለት ነው። ስለዚህ የመለየት ህይወት በጣም ጠቃሚ ነው። አውዱ እንግዲህ እንደተናገርኩት አለማችን ሰፊው አውድ ናት። ቤተ ክርስቲያን፣ ቤተሰብ፣ የግል ገጠሞች አውዶቻችን ሊሆኑ ይችላሉ። የመለየት ህይወትን አውድ ስቀጥልበት አንድ ክርስቲያን የሚማርበት የሚያድግበት፣ ምሳሌዎችን የሚያይበት፣ የመለየት ህይወትን የሚለማመድበት ቦታ በመንፈሳዊ መልኩ አጥቢያ ቤተ ክርስቲያን ናት። የእኛ ቤተ ክርስቲያን አጥቢያ ቤተ ክርስቲያን እርስ በርስ መተጋገስ፣ መሸካከም፣ ሌላውን ለመረዳት፣ ለመርዳት ትምህርቶችን የምናገኝበት ቦታ ናት። ከሌሎች ጋር በሰላም መኖር የምንማርበት፣ ሌሎችን በቤተ ክርስቲያን የምናገለግልበት ቦታ ናት። ይህንን ሳስብ መዝሙር 73ን ቅድም ያነበብኩላችሁን በጣም በጣም አስበዋለሁ። አሁን መዝሙር 73ን ይሄ የቀጥተኛው ትርጉም መዝሙር 73 ያላችሁ ብታወጡት አንዳንድ ሀሳቦችን እንድታው እፈልጋለሁ መዝሙር 73 በመጽሐፈ መዝሙር ውስጥ የታወቀ መዝሙር ነው። የአሳፍ መዝሙር ነው። የአሳፍ መዝሙር ነው። ምን ተብሎ ነው የሚታወቀው? አንድ ሰው በክሮስ ሮድ ላይ የቆመ ሰው ታሪክ ተብሎ ነው የሚታወቀው። ማለት በመስቀልኛ መንገድ ላይ መስቀልኛ መንገድ ላይ ቆሞ የትኛው መንገድ ነው ትክክል የሚል አይነት ሰው ነው ተብሎ ይታወቃል እና ተመልከቱ ቁጥር አንድ ላይ ሲናገር እንደዚህ፣ ንጹህ ልብ ላላቸው፣ በእውነት ለእስራኤል እግዚአብሔር ቸር ነው ብሎ አጠቃላይ አረፍተ ነገር ነው የሚናገሩ። ንጹህ ልብ ላላቸው፣ በእውነት ለእስራኤል እግዚአብሔር ቸር ነው ብሎ ወደ ራሱ ይመጣል። ራሱ ጋር ሲመጣ፣ እኔ ግን እግሮቼ ሊሰናከሉ አረማመዶቼም ለመንሸራተት በጣም ቀርበው ነበር። ለምን? ለምንድን ነው እግሮቼ ሊንሸራተቱ፣ አረማመዶቼ ለመንሸራተት ሊሰናከሉ እግሮቼ በጣም ቀርበው ነበር? ለምን፣ ለምንድን ነው ብላችሁ ብጠይቁ ቁጥር ሶስት ላይ የኃጢአተኛውን ስኬት ባየው ጊዜ በሞኞች ላይ ቀንቼ ነበርና፣ ኃጢአተኞች አለ ሲናገር በሞታቸው እንኳን ጣር የለባቸውም ብርታታቸውም የጸና ነው። ኃጢአተኞች እንደ ሌሎች ሰዎች በችግር ውስጥ አይደሉም እንደ ሌሎች ሰዎችም አልተቀሰፉም። ይሄ ሰውዬ በጣም የሚገርም ነው። አሁን ራሱንና ክርስቲያኖችን ኃጢአተኞችን እያየ ክሮስ ሮድ ላይ መስቀልኛ መንገድ ላይ ቆሞ እነዚህ ሰዎች እኮ በሞታቸው እንኳን ጣር የላቸው፣ ንብረታቸው፣ ሀብታቸው ምንም መቅሰፍት የሚባል ነገር አልነካቸው። እነዚህን ሰዎች ሳይ ራሴ ደግሞ እንደነሱ ስላልሆንኩ በጣም በጣም ቀንቼ ነበር። እግሮቼ ሊሰናከሉ፣ ልክ እንደ እነሱ ነው መሆን ያለብኝ። እነሱ ከተጠበቁ፣ እነሱ ከተባረኩ፣ እነሱ ከጸኑ፣ አረማመዳቸው ከጸና፣ ኃጢአተኞች፣ እኔም ኃጢአተኛ መሆን አለብኝ የሚል አይነት ሀሳብ ውስጥ ነው። ልክ እንደ እነሱ መሆን አለብኝ የሚል ሀሳብ ውስጥ እያለ ድንገት የመለየት ህይወት እንዳገኘ ታያላችሁ ቁጥር 16 እና 17 ላይ አሁን ቁጥር 16 እና 17 ላይ ምን ብሏል? እኔ ይህን ለማወቅ ባሰብኩ ጊዜ ለእኔ በጣም አድካሚ ነበር። ለምንድን ነው እነሱ ተባርከው እኔ እንዳልተባረከ የሆንኩት? አክቹዋሊ፣ አልተባረኩም አላለም፣ ግን እነሱን ሳይ እኔ ቀናው። ምክንያቱም እነሱ ሁሉ ነገር ተሳክቶላቸዋል፣ እኔ ያልተሳካልኝ ነው የሆንኩት አይነት እያለ ነው እነሱ ምንም ጥፋት አላገኛቸው እኔ ጥፋት አግኝቶኛል የሚል አይነት ነው የሚመስለው። ግን ሚስጥሩ የገባው የት ነው? እግዚአብሔር ቤት ውስጥ ስገባ ነው። ቁጥር 16 ይሄ ለምንድን ነው የሚለው ነገር ለእኔ በጣም አድካሚ ነበር ይልና፣ ቁጥር 17 ወደ እግዚአብሔር መቅደስ እስከ ገባሁ ድረስ ነው የሚለው። ከዚያም የእነሱን ፍጻሜ አስተዋልኩኝ ለካ እነሱ እንደዚህ የተባረኩ ናቸው። ለጊዜው ደልቷቸዋል። ፍጻሜያቸው ግን እንደኔ አይደለም። የእኔ ፍጻሜ የተባረከ ነው። የእነሱ ፍጻሜ ግን እንደኔ ፍጻሜ አይደለም። የሚገርም ማስተዋል ነው ይሄ ዘማሪ ያገኘው። እኔና እናንተም እንደዚህ አይነት ማስተዋል ውስጥ እንድንገባ እግዚአብሔር አምላካችን ይፈልጋል። ወደ እግዚአብሔር ቤት ገብቶ ቃሉን በመፈለግና በመጸለ ። የመለየት ህይወት ልምምድ ወደ ህልውናው እንደመጣ እና ወደ ራሱ እንደተመለሰ ነው ምናየው። ወደ ራሱ ነው የተመለሰው። ለካ ለካ በኃጢአተኞችና በጻድቃን መካከል ምን አለ? ልዩነት አለ። በእኛና በእነሱ መካከል ልዩነት አለ። ለካ ኃጢአተኞች መጨረሻቸው ምንድን ነው? ጥፋት ነው መጨረሻቸው። ዛሬ የተሳክቶላቸው ሊመስል ይችላል። ተመልከቱ፣ እንዲያውም ቁጥር 18 ላይ በእርግጥ በሚያዳልጡ ቦታዎች አስቀምጠሃቸዋል እነሱንም ወደ ታች ጥፋት ጥላሃቸዋል። እነሱ እንዴት ወደ ጥፋት መጡ? ልክ እንደ ቅጽበት በፍርሃቶች ፍጹም ተዋጡ። እንደ ህልም አንድ ሰው ሲነቃ እንደዚሁ፣ አቤቱ ጌታ ሆይ አንተ ስትነቃ የእነሱን መልክ ታዋረዳለህ። ቁጥር ሀያ አንድ ላይ ስትመጡ የእኔ ልብ እንደዚህ አዝኖ ነበር፣ እኔም ኩላሊቴቸው ውስጥ ተወግቼ ነበር። እኔም በጣም ሞኝ ሞኝና የማላስተውል ነበርኩ። በፊት እንደ እንስሳ ሆኜ ነበር። ልክ ነገሩ የመለየት ህይወት ስለሌለኝ እነዚህ ሰዎች ፍጻሜያቸው ከንቱ እንደሆነ ስላላወቅኩ ቀንቼ፣ በጣም ቀንቼ ነበር። ለካ ኃጢአተኞች መጨረሻቸው ጥፋት ነው። ይህንን መመልከት የቻልኩት አንተ ቤት ውስጥ ስገባ ነው። የእነሱ ህይወት እንደ ነፋስ ነው። አሁን ታይቶ በቅጽበት አላፊ ነው፣ ጠፊ ነው። ክብራቸው፣ ዝናቸው፣ ኃይላቸው፣ ብልጥግነታቸው፣ ብልጥግናቸው፣ ንብረታቸው ሁሉ አላፊ ነው። ኃጢአተኞች እንደዚህ ናቸው። ስለዚህ በዚህ በመስቀልያ መንገድ ላይ የቆመው ሰውዬ ወደ እግዚአብሔር ዞር ሲል ምንድን ያየው? እነሱ መጨረሻቸው ከንቱ ነው። እነዚህ ሁለቱ ጥቅሶች የመዝሙሩ የዚህ የመዝሙር 73 የመዞሪያ ነጥቦች ናቸው ተብለው ይታወቃሉ፣ ልክ እንደ በር ማጠፊያ። በመሆኑም ጭንቀት ወደ ምስጋና፣ ቅናት ምቀኝነት በአለማውያን ላይ በስጋ ለባሾች ላይ በሚጠፉ ሰዎች ላይ እግዚአብሔርን ወደ ማክበር የተለወጠበት ወደ መንፈሳዊ እይታ የተለወጠበት ቦታ ነው። እግዚአብሔርንና ሕዝቡን በመገናኘት አሳፍ እንደገና ታድሷል። እግዚአብሔርንም እያመሰገነ ከቤተ መቅደሱ ወጥቶ ወደ ቤቱ ሄዷል። ስለዚህ ክርስቲያኖች ጤናማ ቤተ ክርስቲያንን መገናኘት እና በቤተ ክርስቲያን ማገልገል አለባቸው። ጤናማ ቤተ ክርስቲያን ውስጥ ስንገባ የውሸት ነገሮች አንሰማም፣ የማስመሰል ነገሮች አናይም። በኅብረት ለማደግ እርስ በርስ ለማገልገል ወንጌልን አብሮ ለማሰራጨት እርስ በርስ ለመተናነጽ ጌታን በግልና አብሮ ለማክበር ነው የምንነሳሳው። የመለየት መንፈስ የምናገኘውና በመለየት መንፈስ ልናድግ የምንችለው ጤናማ ቤተ ክርስቲያን ውስጥ ስንሆን ነው። ቅድም እንዳልኩት እኛ እዚህ ስለ ገንዘብ ስብሰባ የመናገሪያ ቦታችን አይደለም ይሄ አንድ ፓስተር እኔ በሬዲዮ ሳገለግል መቶ ጊዜ ያህል ተናግሬያለሁ። ጥያቄዎች ይጠይቁኛል ሰዎች እና አንድ የቤተ ክርስቲያን ፓስተር ቤተ ክርስቲያን መድረክ ላይ ቆሙ ስለ ገንዘብ ስብሰባ ስጡ የሚል ነገር ከተናገረ ዲስኳሊፋይድ ነው። ጥሪው አይደለም። እዚህ ጋ ገንዘብ ሰብስቡ ለማለት፣ እግዚአብሔር ሰጥቶናል እግዚአብሔር ይመስገን ማለት ይቻላል፣ ግን ስጡ የሚል መልእክት አይደለም እዚህ ላይ የሚነገረው። እግዚአብሔር እንዲባርከን የእግዚአብሔርን ቃልና የእግዚአብሔርን እውነት ለሰዎች ማሳየት ነው የእኛ ጥማት። ሰዎች እግዚአብሔር ሲመራቸው እንዲያደርጉ እንጂ በማስገደድ እና ይሄ ይሆናል በማለት ለሰዎች የምንናገርበት ቦታ አይደለም። የእግዚአብሔርን ቃል ነው የምናሳየው እና እነዚህ እነዚህን ነገሮች እያየሁ እንዳለ አሁን ለመለየት እድገት የሚያስፈልጉ ባህሪያትን አለፍ አለፍ ብዬ እጠቅስላችኋለሁ። የመለየት ሕይወት ሁልጊዜ እንደምንፈልገው አይመጣም የሚል ነገር እዚህ ጋር ጽፌያለሁ። ምክንያቱም እኛ ኃጢአተኞችና በተፈጥሯችን አመፀኞች ስለሆነ ነው። ልባችን በኃጢአት የተሞላ ስለሆነ፣ ስለዚህ ያለማቋረጥ የሰው ልጆች ከኃጢአት ክፋት የተነሳ ያለማቋረጥ ወደ ክፉ ነገር እናስባለን። ስለምናስብም ነው ጊዜያዊ ምድራዊ ነገሮችን ከፍ አድርገን ስለምናይ በቀላሉ ወደ ፈተና ስለምንወድቅ ነው። ለዚህ ነው ጌታ ኢየሱስ ወደ ፈተና እንዳንገባ እርዳን፣ እግዚአብሔር አታግባን ብላችሁ ጸልዩ ያለው። እኛ ብዙ ጊዜ ፍርድ ለመስጠት ትክክል ያልሆነውን ያልሆነውን ትክክል አይደለም ለማለት እናመነታለን ብዙ ጊዜ ምክንያቱም ሰዎች ይቃወሙናል ወይም ያልተፈለገ ትኩረት ውስጥ እገባለሁ ወይም ምን አገባኝ፣ ምን ቸገረኝ፣ ምንድን ነኝ ብለን እንኳን ልንልም እንችላለን ምናገባኝ ምንቸገረኝ፣ ምን ቸገረኝ። አንዳንድ ጊዜ ደግሞ የማናውቀውንም ነገር እናደርጋለን። ስለዚህ ለመለየት የሚያስፈልጉ ባህርያትን ማወቅ በጣም አስፈላጊ ነው። ለመለየት ህይወት፣ እድገት የሚከተሉት ባህርያት ያስፈልጋሉ እና አንድ ሁለቱም ባህርያት ነው ዛሬ የምናገረው። የሚቀጥለው ሳምንት ተጨማሪ ባህርያትን እናገራለሁ። አንደኛው እዚህ ጋር ያስቀመጥኩት ትሕትና ነው። የመለየት ህይወት ያለው ሰው ሁል ጊዜ በመለየት ህይወት ለማደግ የሚፈልግ ሰው ትሁት መሆን አለበት። ትህትና፣ ምክንያቱም ግትርነት እና እኔነት ባለበት ሁኔታ ውስጥ መለየት የሚባል ነገር አይኖርም። ኢትዮጵያ ውስጥ አንድ እዚህ ያነበብኩትን ነገር ለሰዎች እነግራቸዋለሁ። አንድ መጽሐፍ ውስጥ ሳነብ፣ አንድ ጊዜ አንድ ፓስተር አንድ ቤተ ክርስቲያን ውስጥ እያገለገለ የተሳሳተ ነገር ተናገረ እና መጽሐፍ ቅዱሳዊ አይደለም የተናገረው ነገር እ የተሳሳተውን ነገር ተናገረ እና ሰዎች ወጥተው እንዲህ ፓስተር፣ እንደዚህ ማለትህ እኮ ልክ አይደለም፣ እንደዚህ ማለትህ ልክ አይደለም ብለው አሉት እና እዛ ጋር መታረም ነበረበት። ያ ፓስተር በሳምንቱ የተናገረውን ስህተት ሸፍኖ ዲፌንድ አድርጎ መክቶ ያንን ስህተቱን ልክ አይደለውም ከማለት ይልቅ ስህተቱ ትክክል ነው ብሎ በጥቅስ በተለያየ ምሳሌ ለማስረዳት ሞከረ እና ጭልጥ ብሎ ስህተት ውስጥ ገባ። እንደዚህ አይነት ሰዎች የመለየት መንፈስ የሌላቸው ናቸው። ግትርነት፣ እኔነት፣ ለምን ለምን ለምን ልክ አይደለም ተባልኩ የሚሉ አይነት ሰዎች ናቸው እና እንደዚህ አይነት ብዙ ሰዎች አሉ። ትህትና ግን ሁል ጊዜ ስህተት ካለበት ራሱን ያረማል። ትሁት የሆነ ሰው ትሑት የሆነ ሰው ሌላውን ሰው ከኔ የተሻለ ያቃል ይላል። ጌታ ኢየሱስ ክርስቶስ እንደዚህ እንድንል ሐዋርያው ቅዱስ ጳውሎስም በፊልጵስዎስ ምዕራፍ ሁለት ላይ እንደዚህ እንድንልም ተናግሯል። ትህትና በሁለት መንገድ መታየት አለበት። አንደኛው በእግዚአብሔር ፊት ነው። እኛ እግዚአብሔር ፊት ሁል ጊዜ ትሑታን፣ የተዋረደ መንፈስ ይዘን መቅረብ አለብን። እግዚአብሔር ለትሑታን ጸጋን ይሰጣል ብታምኑም ባታምኑ። የትህትና ተቃራኒ ትዕቢት ነው። ትዕቢተኞችን ግን ይቃወማል። አንደኛ ጴጥሮስ ምዕራፍ አምስት ቁጥር ስድስት እና ቁጥር ሰባት ላይ እንደዚህ ነው የሚለው። ቁጥር አምስት ላይ ቁጥር አምስት ላይ ምን ይላል? አንደኛ ጴጥሮስ ምዕራፍ አምስት ቁጥር አንድ ቁጥር ሁለት ቁጥር ሶስት ቁጥር አራት ድረስ ስለ ቤተ ክርስቲያን ሽማግሌዎች ነው የሚናገረው እና ሽማግሌዎች እንዲህ መሆን አለባቸው እንዲህ መሆን አለባቸው ብሎ እናንተ ጎበዛዝቶች ብሎ ይቀጥላል እናንተ ጎበዛዝቶች በቤተ ክርስቲያን ያሉ ወጣቶችን ነው የሚጠቅሰው እነዚህ በቤተክርስቲያን ያሉ ወጣቶች እንደዚሁም እናንተ ጎበዞች ለሽማግሌዎች ራሳችሁን አስገዙ እንዲሁም ሁላችሁም አንዳችሁ ለሌላው ተገዙ በትህትናም ተጎናጸፉ ማለት ትህትናን ልበሱ ነው የሚለው እግዚአብሔር ትቢተኞችን ይቃወማል ለትሁታን ግን ጸጋ ይሰጣል ይላል ትሁታን የሆኑ ሰዎች የእግዚአብሔር መጠቀሚያዎች ናቸው። ስለዚህ የመለየት ባህሪያት አንዱ እኛ በእግዚአብሔር ፊት ትሑታን ሆነን መገኘታችን ነው። በትህትና እኛ ራሳችን የሆነ ጸጋና ጸጋ የሆነ ጸጋ እንደሌለንና እንዳለን የጌታን ጸጋ እንደምንፈልግ ማወቅ ይገባናል። የመለየት ህይወት እንደሚያስፈልግ ማወቅ አለብን። ጥበብ እንደሚያስፈልገ ማወቅ አለብን። ባለፈው ያነበብኩላችሁ የመጀመሪያው ቀን የሁለተኛው ቀን የመለየት ህይወት ትምህርት ላይ ሰለሞን የጸለየው ጸሎት ምንድን ነው? እኔ ልጅ ነኝ፣ ብላቴና ነኝ፣ አንተ ያስቀመጥከኝና ዙፋን ላይ ያስቀመጥከኝ በዚህ ትልቅ ህዝብ መካከል ነው። ስለዚህ እኔ ማወቅ ይህንን ህዝብ መምራት በጣም ከባድ ነው ለእኔ። ስለዚህ ፍርድ እንድለይ የመለየት ችሎታ እንድሰጠኝ ይፈልጋለሁ ብሎ እየጸለየው እንደሚያስፈልገው አውቆ ነው። ስለዚህ አንድ ነገር እንደሚያስፈልገን እምናውቅ ከሆነ ምንም ጥርጥር የለውም እኛ ትሁታን ነን ማለት ነው። ትዕቢተኞች ምንም እንደሚያስፈልጋቸው አያውቁም። ትዕቢተኞች ትምህርት አይፈልጉም። ትዕቢተኞች የእግዚአብሔርን ሀሳብ መቀበል አይፈልጉም። በራሳቸው መንገድ በራሳቸው ሀሳብ መሄድ ነው የሚፈልጉት። እና ይህም በተመለከተ ትህትና በጣም አስፈላጊ እንደሆነ የኢሳያስ ትንቢት የመጨረሻው ምዕራፍ ትንቢተ ኢሳያስ ምዕራፍ 66 ቁጥር ሁለት ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። ይገርማል ኢሳያስ 66 ቁጥር 1 ላይ እግዚአብሔር ምንድን ነው ያለው? ይሄ ሰማይ የኔ ነው ምድር የእግሬ መረገጫ ነው ብሎ ተናገረና፣ እነዚህን ሁሉ እጄ ሰርታለች፣ እነዚህ ሁሉ የኔ ናቸው ይላል እግዚአብሔር ብሎ ነገር ግን የት ነው የምመለከተው? ወደዚህ ወደ ትሁት መንፈሱ፣ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር እመለከታለሁ ያለው ምን አይነት ሰውን ነው? ትሁት የሆነውን መንፈሱ የተሰበረውን የእግዚአብሔርን ቃል ሲያነብም ሆነ ሲሰማ ልቡ የሚንቀጠቀጥበትን ሰው ያንን ሰው ከእግዚአብሔር አክብሮት ከመልእክቱ እውነት የተነሳ እንደዛ አይነቱን ሰው እግዚአብሔር እመለከታለሁ ነው ያለው። እግዚአብሔር ነው ያለው ይሄንን እኔ የምመለከተው ሰው ትሁት የሆነውን ሰው ነው። እኔ የምመለከተው ሰው መንፈሱ የተሰበረው ነው። ትሁታን መሆን እግዚአብሔር ጸጋውን እንዲያበዛልን፣ የመለየት መንፈስ በህይወታችን እንዲያድግ የሚያደርግ ነገር ነው። አሁን እኔ እዚህ አንድ ጥያቄ ጽፍ እግዚአብሔር አሁን ለእናንተ ለእናንተ ለእያንዳንዳችሁ እግዚአብሔር ቢገለጥላችሁ ልክ እቤታችሁ ወይም ደግሞ መኝታ ቤታችሁ ወይም ደግሞ መንገድ ላይ እግዚአብሔር ቢገለጥላችሁ ምንድን ነው የምትሉት? አንዳንድ ሰዎች እግዚአብሔር ቢገለጥላቸው ኦ ከኔ የተሻለ ሰው ስለሌለ እግዚአብሔር ተገለጠልኝ ሊሉ ይችላሉ። አንዳንድ ሰዎች አንዳንድ ሰዎች እኔ በጣም ጥሩ ዘር ስላለኝ ወይም ጥሩ ትምህርት ስላለኝ ወይም ጥሩ ስራ ስላለኝ ነው እግዚአብሔር የተገለጠልኝ ሊሉ ይችላሉ። ነው እንደዚህ የሚሉ ሰዎች በጣም የከሰሩ ሰዎች ናቸው። እዚህ ትንቢተ ኢሳያስ ላይ ትንቢተ ኢሳያስ ምዕራፍ ስድስት ላይ እዚሁ ኢሳያስ ላይ ምዕራፍ ስድስት ላይ እግዚአብሔር ለኢሳያስ ድንገት ተገለጠለት። እግዚአብሔርን አለ ኢሳያስ ከፍ ባለ ዙፋኑ ላይ ተቀምጦ ልብሱ የልብሱ ዘርፍ መቅደሱን ሁሉ ሞልቶት፣ በፊቱ ቅዱሳን መላእክት ቅዱስ ቅዱስ ቅዱስ እያሉ ፊታቸውን እግራቸውን ሸፍነው በሁለት በሁለት ክንፋቸው፣ በመካከለኛው ክንፋቸው፣ በስድስተኛው ክንፋቸው በፊቱ ቅዱስ ቅዱስ ቅዱስ እያሉ ሲመላለሱ አየሁ አለና እግዚአብሔር ተገለጠልኝ ያለው እግዚአብሔር ሲገለጥለት ምንድን ነው ያለው ኢሳያስ፣ አንብባችሁ ታውቃላችሁ? ወየው ጠፋሁኝ ነው ያለው። እኔ ምን አይነት ሰው ነኝ? ከንፈሩ የረከሰበት ሰው፣ ከንፈራቸው በረከሱባቸው ሰዎች መካከል ያለው ሰው ነኝ። ስለዚህ ቅዱሱን እግዚአብሔርን አይቻለው እና ጠፍቻለሁ፣ ወዮልኝ ብሎ ሲናገር እግዚአብሔር ከመሰዊያው ላይ እሳት ወስዶ አንደበቱን፣ ከንፈሩን ነክቶ ኃጢአት ካንተ ላይ ተወገደል ሰዎች የምናገረው የምትከተሉኝ ከሆነ በመለየት ህይወት ለማደግ ከፈለጋችሁ ትህትና ያስፈልጋችኋል ለመለየት ህይወት የሚያስፈልጉ ባህሪያትን ነው እየተናገርኩ ያለሁት ትህትና የሚባለው ነገር በእግዚአብሔር ፊት ሁል ጊዜ ራሳችንን መመርመር በእሱ ላይ ሙሉ ለሙሉ መደገፋችንን እኛ እግዚአብሔር ፊት ለመቅረብ ብቃት የሌለም መሆናችንን በማወቅ የሚቀርብ ሰው ነው ትሁት ሰው የሚባለው። ስለዚህ ሰለሞን እንዳደረገው ለጥበብና ለመለየት ስጦታ ህይወት መጮህ ይገባናል። ግን ትህትና በሰዎች ፊት በሰዎች ፊት ትህትና ማንኛውም ነገር በትክክል እንዲሰራ የሚያደርጉ ነገሮች መካከል አንዱ ነው። እውነተኛ ፍቅር በፍቅር እንድትገለጡ ከፈለጋችሁ ትሁታን መሆን እውነተኛ ጸጋ በሰው ፊት በህይወታችሁ እንዲገለጥ ካስፈለገ ትሑታም መሆን አለባችሁ ትሑት የሆነ ሰው በመለየት ችሎታና በስጦታ በጥበብ በእውቀት እንዲያድግ ሌሎች ሰዎች እንዲረዱት ያስፈልጋል ትሑት የሆነ ሰው ለዚህ ነው መጽሐፍ ቅዱስ ባልንጀራ ባልንጀራውን ብረት ብረትን እንደሚስል ባልንጀራ ባልንጀራውን ይስላልና እርስ በርሳችሁ መሞራረድ አለባችሁ የሚል ቃል ተጽፎ ምናገኝ አንድ ሰው የክርስትናን ህይወት በብቸኝነትና በተናጠል ሊኖር እንደማይችል መረዳት አለበት። በክርስትና ህይወት ውስጥ እርስ በርሳችን መሞራረድ አለብን። ያ መሆን የሚችለው ትሁታን ስንሆን ነው። አንድ አማኝ የመለየት ችሎታ ያለባቸው መሪዎች መምረጥና እነሱንም መከተል አለበት ከነሱም ለመማር ራሱን መስጠት አለበት። መጽሐፈ ምሳሌ ብዙ ጠቅሼዋለሁ። ምዕራፍ 13 ቁጥር 20 ላይ እንደዚህ የሚል ቃል ታገኛላችሁ። ከጠቢባን ጋር የሚሄዱ ጠቢብ ይሆናል የሚሄድ አንድ ሰው የሰነፎች ባልንጀራ ግን ክፉ መከራን ይቀበላል ይላል። ታያላችሁ። የምሳሌ 13 20 ነው። የምሳሌ መጽሐፍና ብዙ የመጽሐፍ ቅዱስ ክፍሎች በትይዩዊ አጻጻፍ የተጻፉ ናቸው። የመጀመሪያው አረፍተ ነገር በሁለተኛው አረፍተ ነገር በደንብ ይብራራል። ስለዚህ ከጠቢባን ጋር የሚሄድ የሚሄድ ሰው ጠቢብ ይሆናል። የመጀመሪያው አረፍተ ነገር ነው። የሰነፎች ጓደኛ ደግሞ ምን ይሆናል? ክፉ መከራን ይቀበላል። ከጠቢባን ጋር የሚሄዱ ሰዎች ጠቢብ ነው የሚሆኑት። ማስተዋል አላቸው፣ መለየት አላቸው። ቤተ ክርስቲያን መምረጥ አለባችሁ፣ የምትከተሉትን አገልጋይ መምረጥ አለባችሁ የሚባለው ለዚህ ነው እና የሰነፎች ባልንጀራ ከሆናችሁ ግን መከራ ነው የምትቀበሉት። ሰነፎች አሉ እና መለየት ሕይወት እንዲኖረው የመረጠ ሰው ያለማቋረጥ ማንኛውን ነገር ለማድረግ የሚያነሳሳውን ፍላጎት መመርመር አለበት። ስለዚህ የሚለየው ራሱን ብቻ ለመጠበቅ ሳይሆን ወገኖቹን፣ ትውልዱን፣ ታሪኩን፣ ዘሩን ሁሉ እንደሆነ ማሰብና ማስተዋል ጥሩ ነው። ትሁት ሆኖና ራሱም ችግር እንደሚኖርበት በማወቅ በሌሎች ለመማር ለሌሎች በሌሎች ለመሞረድ ፈቃደኛ የሆነ ሰው እውነተኛ የመለየት መንፈስ ይኖረል። ይህም የእሱ ኃጢአቶች የእሱን የመለየት ችሎታ ሊጋረዱት እንደሚችሉ መረዳትና ራሱን ማዋረድ አለበት። ኃጢአት የመለየት ችሎታችንን ይጋረዳል። የማስተዋል ችሎታችንን ያጠፋል እና ወደ ጥፋት እንድንሽ ቆለቆል ያደርጋል። ስለዚህ ትህትና አስፈላጊ ነገር ነው፣ ለመለየት የመለየት ህይወት እንዲዳብር ሁለተኛው አስፈላጊ ነገር ግልጽነት ነው። በጣም ብዙ አልሄድም፣ ሰዓቴ እየሄደ ነው። የእኛ ትምክህት አሁን ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ ሁለተኛ ቆሮንቶስ ምዕራፍ 1 እና ሁለተኛ ቆሮንቶስ ምዕራፍ ሁለትን አንዳንድ ጥቅሶች አንብቤ ወደ ማጠቃለያ እመጣለሁ። ተመልከቱ ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 12 ላይ የእኛ ትምክት ይህ ነውና የህሊናችን ምስክርነት በግልጽነትና በመንፈሳዊ ንጽሕና በዓለም ውስጥና በይበልጥም ከእናንተ ጋር የነበረን ባህሪ በእግዚአብሔር ጸጋ እንጂ በሥጋዊ ጥበብ አልነበረምና ይላል። የምንመካበት ነገር የህሊናችን ምስክርነት በግልጽነት ነው፣ በመንፈሳዊ ንጽሕና ነው ብሎ ነጥቦችን ነው የሚዘረዝረው። ይሄ ግልጽ የሚለው ቃል በግሪክ ሀፕሎቴስ የሚል ቃል ነው። የአማርኛው ግልጽነት፣ የእንግሊዝኛ ሲምፕሊሲቲ ወይም ትራንስፓረንሲ የሚል ነገር ነው። ግልጽነት ውስጥ ሁሉ የሚታይ ነገር ማለት ነው። ግልጽነት ትራንስፓረንት የሚለውን ትርጉም ስንወስድ ሐዋርያው በመንፈስ ቅዱስ በተሞላ ሕይወት ከፍተኛ የመለየት ሕይወት ነበረው። ይህንም በሚገባ ተጠቅሞበታል እና ግልጽነት ነበረን ስናስተምር በግልጽ በድብቅ የሆነ ድብቅ አጀንዳ ይዘን አይደለም ስናስተምር ቤተ ክርስቲያንም ስናገለግል ወይም ደግሞ ልዩ ልዩ አገልግሎት ስንሰጥ የድብቅ አጀንዳ ይዘው የሚያገለግሉ ሰዎች አሉ። እንደዛ አይደለም፣ በግልጽነት ነው የምናገለግል የነበረው እያለ ነው የሚናገረው። ግልጽነት የመለየት ባህሪ እንዲኖረን ያደርጋል። ግልጽ ያልሆነ የሆነ አጀንዳ ይዞ የሚመላለስ ሰው ግን የመለየት ህይወት ሊኖረው አይችልም። ይህንን በተመለከተ ነው እዚህ ሁለተኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር ላይ በጣም የሚገርም ነገርን ሐዋርያው ቅዱስ ጳውሎስ ተናግሯል። እዚህ አልጻፍኩትም ባነብላችሁ ጥሩ ነው። ሁለተኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር ላይ ሁለተኛ ቆሮንቶስ በጣም ጠቃሚ ስለሆነ ነው ማንበብ ያለብኝ። ሁለተኛ ቆሮንቶስ ምዕራፍ ሁለት ቁጥር አስር እና አስራ አንድ እንደዚህ ይለ ማንኛውንም ነገር ይቅር ለምትሉለት እኔም ደግሞ ይቅር እላለሁ እኔም ማንኛውንም ነገር ይቅር ላልኩለት ለሱ ይቅር እላለሁ። ስለ እናንተ ስል በክርስቶስ ፊት ይቅር ብያለሁ። ቁጥር 11 አለበለዚያ ሰይጣን እኛን እንዳይጠቀምብን እኛ የሱን ተንኮሎች አንስታቸውምና። የሚገርም ነው። መለየት ይህንን ነው የሚያደርገው። አሁን ሰይጣን ተንኮለኛ ነው። ተንኮሉን እኛ እኔ በደንብ አውቀዋለሁ ነው የሚለው። ሐዋርያው ቅዱስ ጳውሎስ ተንኮሉ፣ የሰይጣን ተንኮል እርስ በርሳችን ይቅር እንዳንባባል ነው የሚፈልገው። ምክንያቱም ቁጥር አስር ላይ ምንድን ያለው? ማንኛውንም ነገር እናንተ በቤተ ክርስቲያን ውስጥ የበደላችሁ ሰው አለ፣ ማንኛውንም ነገር ይቅር ለምትሉለት፣ እኔም ይቅር ለዋለሁ። ቀጥሎ ደግሞ እኔም ማንኛውንም ነገር ይቅር ላልኩለት፣ ጳውሎስን ቆሮንቶስ ውስጥ የሰደቡት ሰዎች አሉ። ይሄ ዝም ብሎ ነው ጤናማ አገልጋይ አይደለም፣ እግዚአብሔር ተናገረኝ ይላል እንጂ አልተናገረውም ብለው ሁሉ የሰደቡት ሰዎች አሉ። እንደገና ልናየው አንፈልግም ብለው ሁሉ ያሉት ሰዎች አሉ። በጣም ብዙ ነገር። ግን ያንን ሁሉ ጨምሮ ነው። ማንኛውንም ነገር ይቅር ለምትሉለት እኔ ይቅር እላለሁ። እኔም ደግሞ ማንኛውንም ነገር ይቅር ላልኩለት ለሱ ይቅር እላለሁ። እንደገና ስለ እናንተ ስል በክርስቶስ ፊት ይቅር ብየዋለሁ ብሎ ይቅርት አድርጌያለሁ ብሎ ተናግሯል። እኔ የሆኑ የማማክራቸው ሰዎች አሉ በተከታታይ እና አንድ ነገር ነግራቸው አውቃለሁ። አንድ ጊዜ አንድ አይሁዳዊ እዚህ አሜሪካ ለመምጣት ትልቅ እድል አገኘ እና ከዩሮፕ ነው ወደዚህ የሚመጣው እና ዩሮፕ ለመምጣት ልክ ተዘጋጅቶ አይሮፕላን ላይ ሊሳፈር ሲል ለሰዎች አንድ ነገር ተናገረ። እኔ አሁን አሜሪካ ሊሄድ ነው አሁን ከዚህ እና አሜሪካ ሊሄድ ነው እና ግን አይሙሬ ውስጥ የሆነ ከባድ ሸክም አለ። ያ ሸክም ምንድን ነው? የሂትለር ጉዳይ ነው። ሂትለርን ታውቁታላችሁ? ሂትለር ስንት ሰው ገድሏል? ስንት አይሁዳዊ? ሰባት ሚሊየን አይሁዳውያንን በጭስ መርዝ ገድሏል። እና ሂትለርን በአይምሮ ተሸክመው አሜሪካ መግባት አልፈልግም አለ እና ሂትለርን እዚሁ ይቅር ብዬ ከጭንቅላቴ አውርጄው ነው መሄድ የምፈልገው አውሮፕላን ከመውጣቴ በፊት እውነትም እግዚአብሔር ረዳው ሂትለርን ይቅር ብሎ ነው እዚህ የመጣው ታሪኩ የተመዘገበለት ሰው ነው እና ሰዎችን ይቅር የማይሉ ሰዎች ሁል ጊዜ ሰዎች ተሸክመው ነው የሚኖሩት ሸክም ነው ይሄ በጣም ሸክም ነው እነዛ ሰዎች ይወቁም አይወቁም እዚህ ጋር ይቅር የማይሉ ሰዎች ሰው ተሸክመው ነው የሚኖሩት። ስለዚህ ጳውሎስ ምንድን ነው እያለ ያለው? እኔ ይቅር ብያለሁ፣ ስለ እናንተ ስል እንኳን በክርስቶስ ፊት ይቅር ብያለሁ ብሎ አለበለዚያ ሰይጣን እንዳይጠቀምብን። ሰይጣን ይቅር በማይሉ ሰዎች ይጠቀማል። አሁን ይሄ የእኔ ቃል አይደለም፣ የእግዚአብሔር ቃል ነው። የመለየት ሕይወት የነበረው ጳውሎስ ሰይጣን እኛን እንዳይጠቀምብን ለምን የሱ ተንኮሎች በዚህ ውስጥ ይሰራልና የሰይጣን ተንኮሎች ተንኮሎቹን አንስታቸው። የመለየት መንፈስ ካላችሁ የምታደርጉትን ነገር ሁሉ በመንፈስ ቅዱስ ሆናችሁ የሰይጣን ነው አይደለም ብለን እንድንመረምር እግዚአብሔር አምላካችን ይጠይቃል። ብዙ ሰዎች ይቅር ባለማለታቸው ህይወታቸው ታስቧል። መንፈሳዊ ነገራቸው እና ስጋዊ እርምጃቸው ሁሉ እንደዛ ተጎድቷል። ስለዚህ ይቅር በማለትና ባለማለት መካከል ያለውን ልዩነት ስትመለከቱ በጣም የሚደንቅ ነው። ይቅር የማንል ከሆነ ሰይጣን ሊጠቀምብን እንደሚንች እንደሚችል የእግዚአብሔር ቃል ይናገራል። ይህንን የተናገረው ጳውሎስ ነው እና ስለዚህ የህሊና ምስክርነት፣ ንጹህ ህሊና፣ ግልጽነት፣ መንፈሳዊ ንጽህና አለን። ነገር ግን የት አውዱ የት ነው? በዓለም ውስጥ ነው በአገልግሎት ውስጥ ነው። በቤተሰብ መካከል ነው። በቤተ ክርስቲያን ነው። በቤታችን ውስጥ ነው። በተለይ በእኛ መካከል አውዱ ይህንን ነገር ያሳያል። የመለየት ህይወት እንዳዴ ከተፈለገ እነዚህ ባህሪያቶች በጣም አስፈላጊ ናቸው። ስለዚህ ባለፈው ሁሌ በጥያቄ እንደምጨርሰው የመለየት ህይወት አላችሁ ወይ? የመለየት ህይወት የዛሬው የምሳሌ መጽሐፍ ንባብ ቅድም ያነበርኩት መጽሐፈ ምሳሌ ምዕራፍ አምስት ከቁጥር አንድ እስከ አምስት እንደውም እስከ ስድስት ድረስ የመለየት ህይወት ከእግዚአብሔር ቃል ጋር አያይዘን እንድናየው እንዴት ማሳደግ እንደምንችል የሚያስገነዝብ ነው። የመለየት ህይወትን ምሳሌ ምዕራፍ ሁለት ምዕራፍ ሁለት ነው ምዕራፍ አምስትን ያልኩት ምዕራፍ ሁለት ልጄ ሆይ ቃሌን ብትቀበል፣ ትእዛዜን ባንተ ዘንድ ብትሸሽግ ጆሮህ ጥበብን እንዲያደምድ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት፣ ለማስተዋልም ድምፅህን ብታነሳ፣ እሷንም እንደ ብር ብትፈላልጋት፣ እሷንም እንደ ተቀበረ ገንዘብ ብትሻት፣ የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም እውቀት ታገኛለህ። በመለየት መንፈስ ለማደግ የምትፈልጉ ከሆነ እነዚህ ነገሮች በልባችሁ ውስጥ መስፈር አለባቸው። የእግዚአብሔር ቃል የሚናገረንም መስማት በጣም አስፈላጊ ነው። ስለዚህ ጸሎታችን ምን ይሁን? መዝሙር 119 ቁጥር 125 እኔ ባሪያ ነኝ እንዳስተውል አድርገኝ፣ ምስክርህንም አውቃለሁ። በቀጥታ እኔ ባሪያ ነኝ ምስክርነቶችህን እንዳውቅ አንተ ማስተዋል ስጠኝ። ያን ጊዜ የመለየት ችሎታ ይኖረኛል። አንድ አማኝ እውነተኛ መሆኑን መርምሮ መንፈስ ቅዱስን ከተረዳ በኋላ በጌታ በመንፈስ ቅዱስ ማደግ ሲጀምር በመለየት ህይወት እያደገ እያደገ ይሄዳል። መለየት በውስጣችን እያደገ ነው ወይስ እየሞተ? ይህንን መጠየቅና ለራሳችን መልስ መስጠት አለብን። የመለየት ህይወት በህይወታችን ቢያደግ ለራሳችን፣ ለብዙዎች መንፈሳዊ በረከት የህይወት ሁሉ በረከት እንደምንሆን ምንም ጥርጥር የለውም። እግዚአብሔር በመለየት ህይወት እድገት ይባርከን። የሚቀጥለው ሳምንት ጥቂት ነጥቦችን ጨርሰን እናገርና የወዲያኛው ሳምንት ስለ መለየት ህይወት ተከታታይ ትምህርቴን እጨርሳለሁ። እግዚአብሔር በመለየት ህይወት ይባርካችሁ። የመጨረሻው መዝሙራችን ከናንሲ ጋር የምንዘምረው ቁጥር ሁለት ነው። ቁጥር ሁለት።